አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጸሙ የጭካኔ ተግባራት የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ አስጠንቅቋል። አምነስቲ ኢንተርናሽናል ስለ አፍሪቃ ባወጣው ዘገባ ደግሞ አፍሪካ ውስጥ በሚካሄዱ ግጭቶች፣ በፍጹማዊ አገዛዝ መበርከትና በፖለቲካዊ ውጥረት ምክንያት የሰብአዊ መብት አደጋ ላይ መውደቁን አስገንዝቧል። ሊሳ ሽላይን ከፓሪስ ጂል ክሬግ ደግሞ ከናይሮቢ ያስተላለፏቸውን ዘገባዎች አዳነች ፍስሀዬ ታቀርባለች። የአምነስቲ ኢንተርናሽናል ዘገባ የሚመለከተው ባለፈው ዓመት ኢትዮጵያን፣ ባንግላዴሽንና ሩሲያን በመሳሰሉት ሀገሮች ነጻ ፕረስን ለማፈን ከሚደረገው ጥረት አንስቶ ሶሪያን፣ የመንንና ሱዳንን በመሳሰሉት በሲቪሎች ላይ እስከሚፈጸመው አስከፊ ጥቃት ድረስ ይሄዳል። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊል ሸቲ እንደሚሉት የቱርክና የሃንግሪ እንዲሁም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን የመሳሰሉት መሪዎች ፍልሰተኞችን ሙስሊሞችንና ሌሎች ቡድኖችን በሚመለከት የሚናገሩት ነገርም እንደዚሁ ሰዎችን የሚያዋርድና የሚያንቋሽሽ ነው ብለዋል። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊል ሼቲ ልፈፋው በአደገኛ አመለካከት ላይ የተመሠረተ ነው፣ አንዳንድ ሰዎች ከሌሎች ሰዎች ያነሱ ናቸው በሚል በጣም የሚያሳስበው ሌላው ነጥብ ደግሞ በሶሪያ የሚካሄደው ድብደባን በሜዲትራኒያን ባህር ውስጥ የሚሰምጡ ፍልሰተኞችን ወይም ደግሞ በዳርፉር ሱዳን ኬሚካል መሳሪያ ተጠቅመዋል የሚለውን ወሬ አስመልክቶ ዓለም አቀፍ ማህበረሰብ የሚያሳየው ቸልተኝነት ነው ይላል አምነስቲ። አምነስቲ ኢንተርናሽናል አያይዘውም አፍሪቃ ውስጥ ስላለው የሰብአዊ መብት ሁኔታ ዘርዝሯል። የሰብአዊ መብት ድርጅት አመታዊ ዘገባውን በናይሮቢ ኬንያ ይፋ ባደረገበት ወቅት ሙቶኒ ዋንያኪ ከሚመለከቷቸው አስራ አንድ የአፍሪካ ሀገሮች የሚከናወኑትን ተግባሮች እንደ ምሳሌ ጠቅሰዋል። ዋንያኪ በምስራቅ አፍሪቃ፣ በአፍሪቃ ቀንድና በግሬት ሌክስ የአምነስቲ ኢንተርናሽናል ክልላዊ ስራ አስኪያጅ ናቸው። ለተቃውሞ ትዕግስት ያለመኖሩ ጉዳይ እየተባባሰ መሄዱ ግልጽ ነው ይህን የሚክድ ሰው የለም። በብሩንዲ፣ በኤርትራ፣ በኢትዮጵያ ደግሞ የአስቸኳይ ጊዜ አዋጅ በማወጅ ኬንያ ውስጥ በሰብአዊ መብት ተሟጓቾች ላይ የሚደረገው ኦፊሴላዊ ያልሆነ ጥቃት፣ በደቡብ ሱዳን የሚካሄደው የጅምላ እስራት፣ በሱዳንና በታንዛኒያም በማለት ዋኔኪ አስረድተዋል። አምነስቲ እንደሚለው አፍሪቃ ውስጥ አምባገነንነት እየበዛ ሄዷል። በተቃውሞ ላይ የሚደረገው ዘመቻ ከፍ ብሏል። የፖለቲካ ውጥረትና ጭቆና በርትቷል። በፍልሰተኞች ላይ የሚንጸባረቀው ጥላቻም የሰዎችን ሰብአዊ መብት አደጋ ላይ ይጥላል። አንዳንድ መሪዎች በስልጣን ላይ ለመቆየት የሚያደርጉት ጥረት ሊያስከትል የሚችል አደጋም እንደሚያሳስብ ዋኔኪ ገልጸዋል። በማዕከላዊና በምስራቅ አፍሪቃ የአምነስቲ ኢንተርናሽናል ምክትል ክልላዊ ስራ አስኪያጅ ስቲቭ ኮክበርን ቡድናቸው ጥናት ባካሄደባቸው እያንዳንዳቸው ሀገሮች የታገዱ ተቃውሞዎች ነበሩ፣ የተቃውሞ ሰልፈኞች ታስረዋል፣ ስምንት ወይም ዘጠኝ የሚሆኑ ደግሞ ተገድለዋል ብለዋል። ስለሆነም በተቃውሞ ላይ የሚካሄደው ዘመቻ እየጨመረ መሄዱን ተገንዝበናል፣ ይላሉ ኮክበርን። በክልሉ ግጭት እየተስፋፋ መሆኑን ሲገልጹ ደግሞ በሌክቻድ ቦኮሐራም በሚንቀሳቀስባቸው አካባቢዎች፣ በሳህል በማዕከላዊ አፍሪቃ ሪፑብሊክ በፊት ግጭቶች ባልነሩባቸው አካባቢዎችም ጭምር ግጭቶች እየታዩ መሆናቸውን ምክትል ስራ አስኪያጁ ጠቁመዋል። ደቡብ አፍሪቃ በሰብአዊ መብት ማክበር ረገድ የግንባር ቀደምትነት ሚና መጫወት ሲኖርባት በመጤዎች ላይ ጥላቻ እየተንጸባረቀባት መሆኑን አስገንዝበዋል። በዚህ ላይ የመሪነት ብቃት ለማሳየት አለመቻሏ ያሳስባል ብለዋል ዋኔኪ። አምነስቲ ኢንተርናሽናል በአህጉሪቱ የታዩ ስኬቶችም እንዳሉ ሳይጠቅስ አላለፈም። የቀድሞ የቻድ ፕሬዚደንትና የቀድሞ የኮንጎ ዲሞክራሲያዊ ሪፑብሊክ ምክትል ፕሬዚደንት በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ተግባር ተከሰው ጥፋተኛ ሆኖ ተገኝተዋል። የደቡብ አፍሪቃ መንግሥት በዓለም አቀፍ የወንጀል ችሎት የሚፈለጉት የሱዳን ፕሬዝደንት አቻምና ወደ ሀገሪቱ በሄዱበት ወቅት በሰላም ወደ ሀገራቸው እንዲመለሱ በመፍቀዱ የሀገሪቱ ከፍተኛ ፍርድ ቤት ሊነቅፍ ችሏል። የኬንያ ከፍተኛ ፍርድ ቤት ደግሞ መንግሥት ዳዳብ የስደተኞች ሰፈርን ለመዝጋት ያደረገውን ውሳኔ አስቆሟል።